ይልማ በጀርመን በሕዝብ ብዛት ቀዳሚውን ቦታ የያዘው የኖርዝራይን ዌስት ፋሊያ ግዛት ትናንት የአካባቢያዊ ምርጫ አካሂዶ በስልጣን ላይ የነበረው የሶሻል ዲሞክራቶች ፓርቲ ማለትም ኤስፒዲ ተሸንፏል። አብላጫውን ድምፅ ያገኘው መራሄተ መንግስት አንጌላ ሜርክል የሚመሩት የክርስቲያን ዲሞክራቲክ ፓርቲው ሲዲዩ ነው። እና የምርጫውን ውጤት በተመለከተ እንግዲህ የበርሊን ፖለቲከኞች ምን አስተያየት እየሰጡ ነው? ነገሩን የጀርመን ጋዜጠኞች እንደ ኳስ ጨዋታ ሶስት ለዜሮ ብሎ ነው። አብዛኛዎቹ አስተያየታቸውን አመለካከታቸውን የጀመሩት በሶስት የጀርመን ክፍላት ሀገራት ትላንትና በሆነው ጭምር የሶሻል ዴሞክራቶቹ ስልጣን ላይ ለመቆየት ወይም ስልጣን ላይ ለመውጣት ያደረጉትን ሙከራ ሳያሳካላቸው ቀርቷል። ትናንትናው ምርጫውን ልዩ የሚያደርገው ነገር ምንድን ነው? ላለፉት ሀምሳ አመታት የሶሻል ዴሞክራቶች የሚያስተዳድሩት የኖርትሪያን ቬስትፋልን ክልል ሰፊውን ወይም ብዙ ሚሊዮን ሰው የሚኖርበት አንቺ እንዳልሽው ከጀርመን ሀገር የያዘውን አካባቢ በማጣታቸው ነው። አስተያየቱ ምንድን ነው? በመጀመሪያ ደረጃ የሶሻል ዴሞክራት ፓርቲው ሊቀመንበር በዛ አካባቢ የሆኑት ወይዘሮ ሀነዶር ክራፍት ጥፋቱ የመጣውን ውጤት ድርጅቱ የደረሰበት ጉዳት በእኔ ምክንያት ስለሆነ እኔ ከዚህ ሰዓት ጀምሮ ኃላፊነቴን አስረክቤያለሁ። ለድርጅቱ ጥሩ ጊዜ እንዲሆን እመኛለሁ። የመጪውም የጀርመን የሸንጎ ምርጫም ጥሩ ውጤት እንዲያመጣ ተባበራለሁ ብለው ከፓርቲውም የሊቀመንበርነት ቦታዎች አሉ። የኖርድራን ቬስትፋልን ሳይሆን ከጀርመኑም ሶሻል ዲሞክራት ፓርቲ ነው የተሰናበቱት። ዛሬ እዚህ በርሊን መጥተው አበባውን ተቀብለው እንደዚሁ የተሰናበቱበትን ቃል ደግሞ ነው ያነሱት። በአሸናፊዎቹ የክርስቲያን ዴሞክራቶቹ መካከል ያልታሰበው ሰው ናቸው ያሸነፉት አርሚን ላሸት። እሳቸው እንደምንም ብለን ህዝቡን ተከታትለን በራቸውን አንኳኩተን ያነጋገርናቸው ሰዎች የሰጡን ውጤት እና ያመጣ ነው ያልታሰበው ውጤት ነው ብሎ ነው የተቀበሉት። ለውጥም በማምጣታቸው ተደስተዋል። እንዳውም ለሚመጣው ለመላው ጀርመን ምርጫ በመስከረም ላይ ለሚደረገው ጥሩ ግፊት እና ጥሩ አጀማመር የሚለውን ነገር ነው ያስቀመጡት። የሰውየውም ማሸነፍ ብዙዎቹ እንደሚሉት እስከዛሬ ድረስ ወደ ምርጫ ኢትዮጵያውያን ሀይሉ ወደ ሰላሳ አምስት አርባ ከመቶ የሚሆኑት ሰዎችን እንዲንቀሳቀሱ በማድረግ ነው። ከዛም ወደ ስልሳ አምስት ከመቶ ነው የመረጠው፣ ከዛ ውስጥ ያገኙትን ድምጽ ነው የወሰዱት። እንግዲህ እንደጠቀስከው የሶሻል ዲሞክራቶቹ ፓርቲ በዚሁ በኖርዝ ራይን ቬስትፋሊያ ግዛት ለሀምሳ አመት በስልጣን ላይ ነበሩ። እንዲሁም አብዛኞቹ የሶሻል ዲሞክራቶች ፓርቲ አባላት ከዚሁ ክልል ነው ወጥተው በጀርመን ከፍተኛ የፖለቲካ ስልጣን ላይ ሆነው ሲያገለግሉ የምናየው። ለምሳሌ የቀድሞ ሟቹ ፕሬዚዳንት ዮሀንስ ራው መጥቀስ ይቻላል። የአሁኑ ፕሬዚዳንት ምሽታይን ማየርም እንዲሁ ናቸው። በቅርቡ የፓርቲው ፕሬዚዳንት ሆነው የተመረጡት ማርቲን ሹልዝም እንደዚሁ ይጠቀሳሉ። ይህ የአሁኑ የሶሻል ዴሞክራቶች ሽንፈት በፓርቲው ህልውና ላይ ተጽዕኖ ያሳድር ይሆን? አንዳንዶቹ ይገምታሉ። ነገር ግን ገና አራት ወር ጊዜ አለ። በአራት ወር ጊዜ ውስጥ ደግሞ በአውሮፓ ፖለቲካ፣ በጀርመን ፖለቲካ ብዙ ነገር ሊሆን እና ሊቀያየር የሚችል ነው። እርግጥ አንድ ማለት የሚቻለው ነገር ቢኖር እና ብዙዎቹም የገመቱት የራሴ ምሳይ ነው ብለው ዓለም አሁን ባለችበት ትርምስ ውስጥ ገብታ ወዲያና ወዲህ በምትዋክበት ጊዜ በቀላሉ አሜሪካኑን ፕሬዚዳንት መመረጥ ማየት እንችላለን። የቱርኩን ፕሬዚዳንት ማየት እንችላለን። ወይም የራሻ መንግስት የሚከተለውን በኢኮኖሚና በፊናንስ በመታቱ፣ የመካከለኛው ምስራቅ ትርምስ፣ አውሮፓንም የመታት የኢኮኖሚ ጉዳይ፣ በዚህም ጊዜ ውስጥ ወይዘሮ አንገላ ሜርክል ለዓለም ለሚመጡት ጊዜያቶች ውስጥ ወሳኝ ሆነው ነገሮችን ተመልክተው ሊሄዱ የሚችሉ ሰው ናቸው ተብሎ ከሚገመቱ መካከል ትልቁን ቦታ የያዙ ስለሆነ ይህንንም ደግሞ ከስልጣን የወረዱት ኦባማ እንደተናገሩት በትረ መንግስቱ ከእንግዲህ በእርሶ እጅ ላይ የወደቀ ነው፣ የምዕራቡን ዓለም መምራት የሚለው ነገር ነው። ይህንን ሰውን አመለካከት የሚመረምሩት ክፍሎች እንዳሉት ሰባ ከመቶ የሚሆነው የጀርመን ህዝብ የምናውቃቸው ቻንስለሯ የምናውቃቸው የፖለቲካ አካሄዳቸው ግልጽ የሆነው የክርስቲያን ዴሞክራቶቹ እነሱ እንዲቀጥሉበት የሚለውን ፍላጎት እንዳላቸው የሚያሳይ ነው። እንግዲህ በመግቢያ ላይ እንደጠቀስከው ሶስት ለዜሮ ነው የተባለው ጋዜጠኞቹ እንደጻፉት እስካሁን ድረስ ሶስት ጊዜ የአካባቢ ምርጫ ተካሂደዋል፣ የትናንትናውን ጨምሮ። እንግዲህ ወደፊት የጀርመን ሸንጎ ምርጫ ላይ ማለትም የጀርመን ጠቅላላ ምርጫ ላይ ሜርክል እንግዲህ ተስፋ አላቸው ማለት ነው ዳግም ለመመረጥ፣ አዝማሚያው ወደዛ ነው። የምዕራብ አውሮፓን የአውሮፓን አንድነትን ስንመለከተው አህጉሩ ካበቀለቻቸው የፖለቲካ መሪዎች መካከል አሁን ያሉት ወይዘሮ አንገላ መርክል ናቸው። በዓለም ደረጃ በዚህ ግሎባላይዜሽን የንግድን ሁኔታ በተመለከተ ዓለምን የመታው ፊናንስ ሁኔታን በተመለከተ ነገር ያበቀላቸው ወይም ሁኔታዎች አመቻችቶ የሰጣቸው ለወይዘሮ አንገላ መርክል ነው። ጀርመኖች ደግሞ እስከማቃቸው ድረስ ያልሆነ ነገሮችን መጀመር አውቁም። ስለዚህ የማውቀው ተስፋ ምንትልባቸው ወይዘሮ አንገላ መርክል ቢሆኑ ይሻላሉ ብሎ ነው የሚገምቱት። ግን ይህ ተባለ እንጂ ወይዘሮ አንገላ መርክል የሚቀጥለው ጊዜ አሸናፊ ሆነው ቢወጡም ለብቻቸው ጀርመንን የሚገዙ ሳይሆኑ ተመልሰው የጣምራ መንግስትን ነው መስር የሚገዙት። እና የአንድ ፓርቲ አገዛዝ ሳይሆን ሁሉ ጊዜ እዚህ ከምርጫ ውጤት ከተገኘው ተጣምረው ተደምረው ተነጋግረው የሚያደርጉት ነው። ብቻ ወይዘሮ አንጌላ መርክል ተስፋ አላቸው። በጣም አመሰግናለሁ። ይልማ ሀይለ ሚካኤል ከበርሊን።